ኢትዮጵያ በአባ ወንዝ ላይ ታላቁን የህዳሴ ግድብ መገንባት ከጀመረች ካለፉት ሰባት ዓመታት ወዲህ በተፋሰሱ ሀገራት በተለይም ከግብፅና ከሱዳን ጋር በርካታ ውይይቶችን አካሂዳለች። ይሁን እንጂ በግድቡ ላይ የተካሄዱት ውይይቶች እስካሁን ድረስ መቋጫ አላገኙም። ለዚህ ደግሞ የግብፅ ከሶስቱ ሀገራት ውይይት ይልቅ ሌላ ገለልተኛ አካል በውይይቱ እንዲሳተፍ መፈለጓ እንዲያም ሲል ከድርድሩ አቋርጦ መውጣቷ ለውይይቶቹ ውጤት ማጣትና መጓተት በምክንያትነት ሲጠቀስ ቆይቷል። ይሁን እንጂ ከዚህ አቋም በተለየ ሁኔታ ሁኔታ ግብጽ ድርድሩ እንዲፋጠን መፈለጓን በትናንትናው ዕለት ሮይተርስ የዜና ወኪል የሀገሪቱን የውጭ ጉዳይ ሚኒስትር ሳሚ ሽኩሪን ጠቅሶ ዘግቧል። ይህ የግብጽ ጥያቄ በኢትዮጵያ በኩል በአዎንታዊ መልኩ የሚታይና ሀገሪቱ የምትፈልገው መሆኑን በኢትዮጵያ የውሃ ሀብት ሚኒስትር የወሰን ተሻጋሪ ወንዞች ዳይሬክቶሬት አማካሪ የሆኑት አቶ ተፈራ በየነ ለዶች ብለ ተናግረዋል።

መቁጫ የሚደረግለት ፍላጎቱ መኝቱ አለ። እንደ አቶ ተፈራ የሶስቱ ሀገራት የውሃ ሀብት ሚኒስትሮች በተገኙበት በመጪው ግንቦት አጋማሽ ውይይት ይካሄዳል። ከዚህ ቀደም ብሎም የሶስትዮሽ ብሔራዊ የቴክኒክ ኮሚቴ ስብሰባ እንደሚካሄድ አመልክተዋል። በውይይቶቹ በህዳሴው ግድብ ላይ ሲካሄድ የነበረው ጥናት ለየሀገራቱ ቀርቦ አስተያየት የሚሰጥበት ሲሆን በግድቡ የውሃ ሙሌት አለቃቀቅና ሌሎች ቴክኒካዊ ጉዳዮች ተነስተው ስምምነት ይደረስበታል ተብሎ እንደሚጠበቅ ገልጸዋል። በአሁኑ ወቅት ግብጽ ከ የምታነሳው የውይይቱ ይፋጠንልኝ ጥያቄ አንጻር በሶስቱ የተፋሰሱ ሀገራት ካሁን ቀደም ከተደረጉ ውይይቶች ይህኛው የተለየ ውጤት ያመጣ ይችል ይሆን? አቶ ተፈራ በየነ እንግዲህ በተወሰነ ደረጃ በሚነጋገሩባቸው ጉዳዮች ላይ መጨረሻ መቋጫ ያለው ውጤት ላይ ለመድረስ ነው በኛ በኩል ጥረት የሚደረገው። እንግዲህ ከሌላውም ወገን ተመሳሳይ ሁኔታ ኑሮ ጠበቁ አይነት ውጤት እንዲመጣ እንፈልጋለን። እንደሚሆንም እንግዲህ የራሳችን ተስፋና እምነት አለን። ነገሩ ግን በዚህ ጉዳይ ላይ በሀገሮች መካከል ውይይቱ ምክክሩ መቀጠሉ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር የሆኑት ወይዘሮ ፍሬህይወት ስንታየው በአባይ ተፋሰስ ሀገራት የጋራ የውሃ አጠቃቀምና ግንኙነት ላይ ለዶክትሬት ዲግሪያቸው ማሟያ ጥናት በማድረግ ላይ ይገኛሉ። እሳቸው እንደሚሉት ሶስቱ የተፋሰሱ ሀገራት ወደ ስምምነት መምጣት ያልቻሉት ግብጽ ውሃውን በብቸኝነት ለመቆጣጠር ያላት ፍላጎትና የሌሎች ሀገራት የጋራ ተጠቃሚነት ፍላጎት የሚያቀራርብ ባለመሆኑ ነው። ናይል ብቻ ነው የውሃ ምንጭ ና ይሄ ውሃ ሊመካብኝ አይገባም የሚሉት ያሉት፣ እና አንዳንዴ ወደፊት የሄዱ ይመስላል። እንደዚህ ንግግሮቹ ዲፕሎማቲክ የሆኑት ነገሮች ወደፊት የሄዱ የተራመዱ ይመስላል። ነገር ግን አሁንም ቢሆን ግልጽ፣ ውሃ የኔ ውሃ ነው ብቻ ሳይሆን ይሄ ውሃ ብቻ ነው ያለኝ እና እንዳይመካብኝ የሚለው አቋሟን አጠንክራ መያዛ ነው ችግሮችን ንትሩ እያስባለሁ የአስራ ዘጠኝ ሃምሳ ዘጠኝ ዓመተ ምህረት የውሃ አጠቃቀም ስምምነት ሀገራቱ ወደ ስምምነት እንዳይመጡ ያደረገ ሌላው ምክንያት መሆኑን ወይዘሮ ፍሬ ህይወት ገልጸው በሀገራቱ መካከል የቱንም ያህል ፈጣን ውይይቶች ቢደረጉ የሀገራቱን የጋራ ተጠቃሚነት እስካላረጋገጠ ድረስ ውጤት ሊኖራቸው አይችልም ሲሉ ነው ያመለከቱት። የመፍጣኑ የመዘግየት ነገር ሳይሆን አቋማቸው ምን ያህል ለመቀየርና ለመስጠት በመውሰድ ብቻ ሳይሆን ለመስጠትም ምን ያህል ዝግጁ ናቸው የሚል ነገር ነው የሚወስነው ነው ብዬ አስባለሁ። ስምምነቱ በተመለከተ ስምምነቱን ውጤታማ ከማድረግ አንጻር ካየን ስለ ስምምነት ሲነሳ የተፋሰሱ ሀገራት ከግድቡ በላይ ማሰብ አለባቸው የሚሉት ወይዘሮ ፍሬ ህይወት ይህንን ለማድረግም አዳዲስ ፕሮጀክቶች በመጡ ቁጥር ከመነጋገር ባለፈ የወንዙን የጋራ ተጠቃሚነት በተመለከተ ገዢ የሆኑ የሕግ ማዕቀፎችና ተቋማት መኖር ለስምምነቱ ወሳኝ መሆኑን አመልክተዋል። ጉዳዩን በተመለከተ የግብፅ የውጭ ጉዳይ ሚኒስትር መስሪያ ቤትን ለማነጋገር ተደጋጋሚ የስልክ ጥሪ ብናደርግም ሊሳካልን አልቻለም።